በኮቪድ-19 ወረርሽኝ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ሕጻናት ከትምህርት ርቀው በየቤታቸው ይገኛሉ። በዚህ ወቅት ሕጻናት መሰረታዊ የንባብ ችሎታቸውን እንዲያዳብሩ ያለመው የሕጻናት አድን ድርጅት የግመል ቤተ መጻሕፍትን በአማራጭነት ይዞ ብቅ ብሏል። ቀደም ባለው ጊዜም በአንዳንድ ሁኔታዎች ውስጥ ለስራ ውሎ የነበረው ይህ መርሃ ግብር በተለይ ከአርብቶ አደር ማህበረሰብ ውስጥ ለሚኖሩ በሺዎች የሚቆጠሩ ህጻናት መልካም እውቀት መቅሰሚያ አማራጭ እንደሚሆን ተስፋ ተጥሎበታል። ባልደረባችን ሀብታሙ ስዩም በእነዚህና ተያያዥ ሀሳቦች ዙሪያ ከህጻናት አድን ድርጅት ቃል አቀባይ ህይወት ምሻው ጋር ቆይቶ አድርጓል። ቀጥሎ ይቀርባል። ስሜ ህይወት ምሻው ይባላል። በኢትዮጵያ የህጻናት አድን ድርጅት የኮሚኒኬሽን ኃላፊና የድርጅቱ ቃል አቀባይ ነኝ። ህይወት፣ እጅግ በጣም አመሰግናለሁ። በኮቪድ-19 ምክንያት ተማሪና ትምህርት ቤቶች ተለያይተው ሰንብተዋል። የእናንተ ተቋም ደግሞ በተወሰነ መልኩ ማስታገሻ የሚሆኑ መፍትሄዎችን እየወሰደ ይገኛል። በተለይ አርብቶ አደር ለሚባለው ማህበረሰብ ይዞት የመጣው አንድ አሰራር አለ። የግመል ቤተ መጻሕፍት እንደሚባልም ሰምተናል። የግመል ቤተ መጻሕፍት መቼ ተጀመረ? በምን መልኩስ ነው አገልግሎት የሚሰጠው? የግመል ቤተ መጻሕፍት እንግዲህ ከተጀመረ ከአስር አመት በላይ ሆኖታል። እንደሚታወቀው ቀድመን እንደጠቀስከው አርብቶ አደር አካባቢዎች ላይ ትምህርት ቤትን ቢኖር ከመጽሐፍት ጋር በብዛት የመገናኘት እድል የሌላቸው ህጻናት አሉና ከትምህርት ውጪ በተለይም ይሄ ትምህርት ነክ ከሆነው መጽሐፍት ውጪ የንባብ ክህሎታቸውን እንዲያዳብሩ እና አድማሳቸውን እንዲያሰፉ የሚረዱ መጽሐፍትን በግመል አማካኝነት እያዘዋወርን ስናቀርብ አስር ዓመት ሆኖናል። እንግዲህ አንድ ግመል ወደ ሁለት መቶ መጽሐፍ ይይዝልናል። ግመል እንግዲህ በዛ ማህበረሰብ ውስጥ ከፍተኛ ክብርና ጥቅም ያለው እንስሳ መሆኑ ይታወቃል። አሁን ደግሞ መጽሐፍትን ከግመል ጋር አገናኝተን ህጻናቱ ያንን መጽሐፍ እንዲያገኙ እያደረግን ነው እና ሁለት መቶ መጽሐፍ የሚይዙ ግመሎች እያንዳንዳቸው በየስፍራው ይሄዳሉ። አሁን ስለ ሶማሌ ክልል እያወራን ነው። ለምሳሌ በመረጥ ናቸው አካባቢዎች ይሄዱና ህጻናቱ በፊት ያው እንግዲህ ከኮሮና በፊት ሰብሰብ ብለው እዛው የሚያነቡበትን ጊዜ ነበረ። አሁን ግን ይዋሱና፣ በሳምንት ያ መጽሐፍ ተመልሶ እስኪመጣ መጽሐፉን አጠናቀው እንደገና ይመልሳሉ ማለት ነው። ስለዚህ በሳምንት አንድ ጊዜ ይሄዳል አንድ ቦታ ማለት ነው ግመሉ። ይሄ መርሐ ግብር በስንት መንደሮች የሚከናወን ነው? ምን ያክል ህጻናትስ ተጠቃሚ ናቸው? እንግዲህ እስካሁን ድረስ በቆጠር ነው መሰረት በሶማሌ ክልል ብቻ ብናይ በነገራችን ላይ ሰፋ አድርገን አንድ ጊዜ አህዮችንም እየተጠቀምን በተለያዩ የኢትዮጵያ ክፍል ውስጥ ይህንን ስናደርግ ቆይተናል። ስለዚህ የግመሉ ቤተመጽሐፍ ለሶማሌ ክልል ብቻ የተሰራ ነገር አይደለም። እንደ አካባቢው ሁኔታ ህጻናትን እንዴት ማግኘት እንችላለን በሚል ስንደርስ ቆይተናል እና እስካሁን እንግዲህ ሀያ ሁለት ሺህ ህጻናት ከዚህ ቀጥታ ከግመል ቤተመጽሐፍት ተጠቃሚ አግኝተ ሆነዋል ብለን ነው የምናስበው። ሰላሳ ሶስት መንደሮችን ደርሰናል። ሶማሌ ክልል ውስጥ እንደዚህ ያለ መርሃ ግብር ውጤታማነቱ የሚለካው በተማሪዎች ወይም በህፃናቱ ምላሽ ነው። እስካሁን ድረስ ከህፃናቱ ጋር ባላችሁ ቆይታ እንዴት ነው ምላሻቸው? እንግዲህ እኛ የምንሰራበት ቦታ ከከተማ በጣም የራቀ እና ለሌሎች ቤተመጽሐፍትንም ሆነ መጽሐፍትን ለማግኘት አማራጮች የሌሉበት ስፍራ እንደመሆኑ ህጻናት የማንበብ ፍቅሩን በማሳደር መጀመሪያ በጣም ትልቅ ተጽዕኖ አምጥቷል ብለን እናስባለን። ይሄ ተንቀሳቃሽ ቤተመጽሐፍ በግመልም ሆነ ባህያም ሆነ አንዳንድ ጊዜ ደግሞ የማህበረሰቡን ቤቶቹን ላይ እየተጠቀምንም የምናስነብብበት ጊዜ አለ። ለምሳሌ ጎጆ ቤታቸውን እየሰጡን እንደ ቤተመጽሐፍ አድርገን የምንጠቀምበትም ጊዜ አለ። እንደ አገሩ ሁኔታ እንደመረጥ ነው ቦታ እና ህጻናቱ እጅግ በጣም ነው የሚወዱት። የማንበብ ፍቅር በጣም እንዳሳደረባቸው ይነግሩናል። የንባብ ክህሎታቸው ከጊዜ ወደ ጊዜ ከሳምንት ወደ ሳምንት በጣም እየጎለበተና የሚያኮራ ደረጃ ላይ ሲደርስ አይተናል። ለምሳሌ ምናልባት ስለ ማህዲያ ባወራ፣ ማህዲያን በቅርብ ያገኘናት ልጅ ናት፣ እዚሁ ሶማሌ ክልል ውስጥ እንግዲህ ምን ስትል ነበረ እንዲሁ ለምን ምን እያሰቡ ነው ልጆች፣ በተለይ ከዚህ ከኮሮና ቫይረስ ጋር በተገናኘ ይሄ መጽሐፍ የማግኘት እድላቸው መኖሩ በምን ያህል ደረጃ ያስደስታችኋል ብለን ስንጠይቃት፣ እንግዲህ ትምህርት ቤት ሲዘጋ በጣም አዝኜ ነበረ። አሁን ግን ይሄ ቤተ መጽሐፍ ሰፈራችን ድረስ እየመጣ ግመሎቹ ከጫኑት መጽሐፍ ላይ ያሻኝን እየወሰድኩኝ ስለማነብ በጣም ደስተኛ ነኝ ብላናለች። እና የብዙዎቹ በብዙ ሺ የሚቆጠሩ ህጻናት ስሜትም ተመሳሳይ ነው። ቤተሰቦቻቸውም እጅግ ደስተኛ እንደሆኑ ነው የምናውቅ። እንግዲህ ህይወት፣ ይሄኛው መርሃ ግብር ቀደም ብለሽም ጠቀስ እንዳደረግሽው በአርብቶ አደሩ ማህበረሰብ ውስጥ የሚኖሩ ህጻናትን በተለየ ሁኔታ ለንባብ ለትምህርት እንዲበቁ ለማድረግ የተደረገ ጥረት ነው። ሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ያው በዚህ በኮቪድ-19 ምክንያት ከትምህርት ቤቶች ርቀዋል። ለእነሱ የሚዳረስባቸው ሌሎች ተጨማሪ መርሃ ግብሮችን ለመጀመር ሳላሰባችሁም ወይች በከተማውም ለሚኖሩ ከተማ ቀመስ በሆኑ ስፍራዎችም ለሚኖሩ ህጻናትና ተማሪዎች የታሰቡ ሌሎች ነገሮች አሉ ወይ? በጣም ጥሩ ይህንን ስለጠየከኝ በጣም ደስ ብሎኛል። በነገራችን ላይ የህጻናት ድርጅት በትምህርትም ላይ ሆነ በሌሎች የአገልግሎት ዘርፎች የሚያደርገውን መደበኛ ስራውን አላቋረጠም። ኮሮና መቷል ተብሎ የቆመ አንዳችም ስራ የለም። ስለዚህ ከትምህርት ቤቶች መዘጋት ውጭ በሌላ መንጉድ መንገድ አሁንም በጠቀስ ነው መንገድም ሆነ በሌሎች መንገዶች ህፃናትን ማስተማራችንን ህፃናትን ማከማችንን ህፃናትን መጠበቃችንን አላቆምንም። ትልቁ ወሳኝ ነገር እሱ ይመስለኛል። ከዛ በተጨማሪ ግን እንደዚህ ከኮሮና ቫይረስ ጋር በተገናኘ ትምህርት ቤት መዘጋታቸውን በማስመልከት መንግስትም የርቀት ትምህርትን እየተገበረ እንደሆነ ይታወቃል። በተለይ በቴሌቪዥን በሬዲዮ፣ የተለያዩ መንገዶች ህጻናት በቤታቸው ሆኖ እንዲማሩ እየተሰራ እንደሆነ ይታወቃል እና ይሄንኑ ለማገት በቅርቡ ከዩኒሴፍ ጋር ዘጠኝ ጣቢያዎችን ከዘጠኝ ጣቢያዎች በሳተላይት ከሚያስተላልፉ ጣቢያዎች ጋር ስምምነት ፈጽመናል። ከነጎዲያ እንደውም ይሄ ፕሮግራም ይመረቃል። ምናልባት በተለየ ሁኔታ ማውራት እንችላለን። እና በዚህ መሰረት በተለይም ይሄ በመደበኛው የቴሌቪዥን እና የሬዲዮ ስርጭት ትምህርትን በቀላሉ ማግኘት ያልቻሉ ህጻናት ኢትዮጵያውያን ህጻናት እንዲማሩ የሚያስችል መንግስትን የሚያግዝ ፋይዳ ያለው መርሃ ግብር ነው ብለን ነው የምናምነው። እሱ ከነገ ወዲያ ከትምህርት ሚኒስቴር እና ከአጋራችን ከዩኒሴፍ ጋር የሚመረቅ ይሆናል። እጅግ በጣም አመሰግናለሁ። ህይወት ምሻው፣ የህፃናት አድን ድርጅት የኮሚኒኬሽን ዳይሬክተር፣ በጣም አመሰግናለሁ።